በማዕከላዊ ጎንደር በቅማንት ማህበረሰብና በአማራ ማህበረሰብ መካከል ደም እያፋሰሰ ያለውን ችግር የፈጠሩ ናቸው የተባሉ ኃይሎች በሕግ መጠየቅ አለባቸው ሲሉ የክልሉ ፕሬዚደንት የሕግ አማካሪ አስታውቀዋል። አማራ ክልላዊ መንግስት ችግሩን ለመፍታት አዎንታዊ እርምጃዎች ወስዷል ቢባልም የዳተኝነት ችግር እንዳለበት መጠቆሙን እና የፌዴራል መንግስቱ አስቸኳይ ሕጋዊ እርምጃ እንዲወስድ መጠየቁን አክሎ መለስካቸው አምሃ ዝርዝሩ ልኳል። በአማራ ክልል የመንግሥት ኮሚኒኬሽን ጉዳዮች ጽህፈት ቤት አዲስ አበባ በኢትዮጵያ ሆቴል በተሰናዳ አንድ መድረክ በክልሉ በማዕከላዊ ጎንደር ዛሬ በሚታዩ ግጭቶች ላይ ያተኮሩ ሁለት የጥናት ጽሑፎች ቀርበዋል። ከሁለቱ የጥናት ጽሑፎች አቅራቢዎች አንዱ አቶ መርሃ ጽድቅ መኮንን በአሁኑ ወቅት የክልሉ መንግሥት ፕሬዚዳንት የሕግ አማካሪ ሲሆኑ ከችግሩ ጋር ያላቸው ትውውቅ ረዥም ጊዜ ያስቆጠረ እንደሆነ ገልጸዋል። የቅማንት ህዝብ ጥያቄ ነው የሚባለው የማንነት መታወቅና የውስጥ አስተዳደር መብት ይጠበቅልኝ የሚል እንደሆነ አስታውሰዋል። የክልሉ መንግሥትም ይህን ጥያቄ ለመመለስ ያደረገውንና የክልሉ መንግሥት የሰጠውን ውሳኔ አስታውሰዋል። የክልሉ መንግሥት መሰል የማንነት ጥያቄዎችን ለመመለስ ባዳበረው ልምድ ተጠቅሞ የዳሰሳ ጥናቶችን ሲያካሂድ ቆይቷል። እንግዲህ ጥያቄ አቅራቢው ህዝብ ወይም ከህዝብ ተወጣጣን የሚሉ ሰዎች ናቸው። ጥያቄውን ለመመለስ ደግሞ ያው ከህግና ከህገ መንግስቱ አኳያ ካለው ማንዴት አኳያ መንግስት ቡድን አሰማርቶ ያጠናል። ይሄ አዲስ ነገር አይደለም። ምክንያቱም ጆይንት ኢንቨስቲጌሽን የሚጠየቅበትም ነገር አይደለም በመሰረቱ ምክንያቱም ጥያቄ አቅራቢ ራሱ አጥኚ ራሱ ደግሞ እንደገና መልሶ ውሳኔ አሰጭ በሚሆንበት ጊዜ ገለልተኝነቱም ቢሆን አጠያያቂ ነው እና የጆይንት ኢንቨስቲጌሽን ወይም የጋራ ምርመራ ጉዳይ የተነሳው በኋላ ነው፣ ችግሩ እየተባባሰ ስለመጣ በ2005 ዓ ም እንግዲህ ያው ሰኔ ወር ላይ በተደረገው የዳሳ ጥናት መሰረት ማናቸውም ብሔር ብሔረሰብ ወይም ህዝብ በሕገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 ድንጋጌ ስር የተመለከቱትን ሁለት ህሊናዊና ሶስት ነባራዊ ቅድመ ሁኔታዎች በጣምራ አሟልቶ አልተገኘም በሚል ጥያቄውን ውድቅ አድርጎታል። ከዚህ በኋላም ግን ጥያቄው በጥያቄ አቅራቢዎች ወገን በተፈለገው መጠን ስላልተመለሰ ወይንም ከጥያቄ አቅራቢው ወገን ይጠበቅ የነበረ ውጤት ስላልተገኘ ጥያቄው ግጭት መንስኤ እየመሰለ እንደሄደ አቶ መርሃ ጽድቅ መኮንንም ሆኑ ሌላው የጥናት ጽሑፍ አቅራቢው በባዕድን የቀድሞ የአመራር አባል የነበሩት አቶ ቹቹ አለባቸው አስገንዝበዋል። ከቅርብ ጊዜ ወዲህ በየጊዜው ለተቀሰቀሱ ግጭቶችና ዛሬም ለተፈጠረው ደም አፋሳሽ ግጭት ተጠያቂዎች ናቸው ብለው አቶ መርሃ ጽድቅ ከሚገልጿቸው መካከል በመጀመሪያ ደረጃ በጠባጫሪነት የሚከሰሱት ከሚካሄደው ግጭትና ብጥብጥ ለማትረፍ ማህበረሰቡ ሳይወክላቸው በማህበረሰቡ ስም የሚንቀሳቀሱ ጥቂት ጽንፈኞች ናቸው። ይሄ ምንም ጥያቄ የለው። ሁሉም ኮሚቴዎች ወይም በዚህ ጥያቄ ላይ ሀላፊነት አለብን የወገኖቻችን ጥያቄ ነው በአግባቡ ሊመለስ ይችላል የሚሉትን አይጨምርም። እንግዲህ ስለዚህ እነዚህ ሰዎች ብዙ ስለማይሆኑ እነዚህን ወገኖች በንቃት ተከታትለው ከማህበረሰቡ መነጠልና እንደየወንጀል ተሳትፏቸው ደረጃ ያው ለፍርድ አደባባይ ማቅረብ ማስቀጣት ያስፈልጋል። አለበለዚያ መማማር አይቻልም። ለዚህ እንግዲህ ድርሻው ብዙዎች መውሰድ ይኖርባቸዋል። ህብረተሰቡ ራሱ ይወስዳል። ይህ ኃላፊነት የክልሉ ብቻ ሳይሆን የፌዴራሉ መንግስት ጭምር መሆኑን መታወቅ ይኖርበታል። ምክንያቱም ህዝብና ህዝብን ነው እያተራመስን ያለ ነው። ስለዚህ ህዝብና ህዝብን ማተራመስ የክልሉ ኃላፊነት ብቻ፣ የወረዳ ኃላፊነት ብቻ፣ የዞን ኃላፊነት ብቻ አይደለም። አቶ መርሃ ጽድቅ መኮንን ለዚህ ግጭት ተጨማሪ ማቀጣጠያ የሚሰጡ ናቸው የሚሏቸውን የመገናኛ ብዙሃን በስም ዘርዝረው የሚመለከተው የመንግስት አካል ህጋዊ እርምጃ እንዲወስድም ጥሪ አቅርበዋል። ግንባር ቀደም ተዋናያን ብቻ ምክር በመለገስ ወይም እናንተን በማባበል ችግሩ እንደማይፈታ ጠንቅቅ ያውቃል። ከሁሉም በላይ የፌዴራሉ መንግስት አጥብቆ የተጠናወተው ዳተኝነት ለቆት የብሮድካስት አዋጁን ጨምሮ በየጊዜው የሚያወጣቸውን ህግጋት በቁርጠኝነት ያለ አድሎ የማስከበር ኃላፊነቱን በብቃት በታማኝነትና በገለልተኝነት መወጣትና ከመስመር አፈንግጠው የተገኙትን የህትመትም ሆነ የኤሌክትሮኒክስ ሚዲያ አውታሮች ደግሞ ስርዓት እንዲይዙ የማድረግ ኃላፊነት አለበት ይጠበቅበታል። ሌላው የጥናት አቅራቢ አቶ ቹቹ አለባቸው ተመሳሳይ ትንተና ያቀረቡ ሲሆን በክልሉ መንግስት ችግሩን ለመፍታት ዳተኝነት ቢታይም አዎንታዊ እርምጃዎች እንደወሰደ አስታውሰዋል። ለተፈጠረው ግጭት መንስኤዎች ናቸው ያሏቸውንም ዘርዝረዋል። ስህተትም ካለ የፌዴሬሽን ምክር ቤት ላይ ውሳኔ ቅሬታ ካለ በንግግር የአማራ ህዝብ ከቅማንት የቅማንት ህዝብ ከአማራ ህዝብ ከነዚህ ቀበሌዎች በላይ ተጠቃሚዎች ናቸው፣ አንዳቸው በአንዳቸው ግን ዞሮ ዞሮ ጉዳዩ ከራሳችን ጋር መያያዝ ያለበት ቢሆንም ሌላም ኃይል ይሄን የመጠቀም ፍላጎት ስላለ ከኮሚቴው ውስጥም ሁሉ ነው ባንልም የጽንፈኝነት አመለካከት እየዳበረ ህገወ ስለነበር በወቅቱ ጉዳዩን በሰላማዊ መንገድ መፍታት አልተቻል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዲሬክተር አቶ ጌትነት ይርሳው ጽፈት ቤቱ ይህንን ስብሰባ አዲስ አበባ የጠራው የክልሉ መንግስት ለሰላም የሚያደርገውን ጥረት ህዝቡ በትክክለኛ መረጃ ላይ ተመርኩዞ ድጋፍ እንዲሰጥ አልሞ እንደሆነ ተናግረዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ